አቀፉ የምግብ ፕሮግራም በትግራይ አገልግሎቱን እንዲያሰፋ ከኢትዮጵያ መንግስት ተጠየቀ። በተባበሩት መንግስታት ድርጅት ዓለም አቀፍ የምግብ ፕሮግራም በትግራይ ክልል እየሰጠ የሚገኘውን አገልግሎት እንዲያሰፋ ከኢትዮጵያ መንግስት ጥያቄ እንደቀረበለት የኢትዮጵያው ጽህፈት ቤት ዲሬክተር ተናገሩ። በክልሉ ያለው የሰብአዊ እርዳታ ሁኔታም እየተሻሻለ ነው ሲሉ ገለጹ። ዲሬክተሩን ያነጋገራቸው የአዲስ አበባው ዘጋቢ መለስካቸው አመሃ ዝርዝሩን ያሰማናል። በትግራይ ክልል የሰብአዊ እርዳታ አገልግሎት ከሚሰጡ ዓለም አቀፍ ድርጅቶች መካከል በተባበሩት መንግስታት የዓለም አቀፍ ምግብ ፕሮግራም አንዱ ነው። በተለይ ከወራት በፊት በትግራይ ክልል መንግስት ሕግን ለማስከበር ወስጀዋለሁ ካለው ወታደራዊ እርምጃ በኋላ ይህ የመንግስታቱ ድርጅት አንድ አካል የሆነ ተቋም ሰብአዊ ድጋፍን በተመለከተ ምን እየሰራ እንደሆነ ቪኦኤ ለማወቅ በኢትዮጵያ በኢትዮጵያ የሚገኙትን የድርጅቱን ተወካይ ሚስተር ሴቨን ዋይሬ ኦማሞን ጠይቋቸዋል። ኦማሞ እንዳሉት በአጠቃላይ ኤርትራውያን ስደተኞችን እንረዳለን። ከዚህ በተጨማሪም ለሚያጠቡ እና ለነፍሰ ጡር እናቶች እንዲሁም ለሕፃናት የምግብ ድጋፍ እናደርጋለን። በአየር ንብረት ምክንያት ለአደጋ ተጋላጭ ለሆኑ ማኅበረሰቦችም የአየር ንብረት መድህን ዋስትና ስርዓት በመዘርጋት ከሚከሰት አደጋ በቶሎ እንዲያንሰራሩ ድጋፍ እንሰጣለን ሲሉ አስረድተዋል። ከቅርብ ጊዜ ወዲህ ይህንን አገልግሎት ለማስፋፋት ከኢትዮጵያ መንግስት ጋር ስምምነት እንዳደረጉ ገልጸዋል። ሪሰንት በቅርቡ ከመንግስት ጋር ባደረግነው ውይይት ምክንያት በትግራይ ክልል የምናከናውነውን ስራ እንድናስፋፋ ጥያቄ ቀርቦልናል። በዚህም የሰብአዊ እርዳታ አገልግሎቶችን ወደ ትግራይ የማጓጓዝ ስራን ለማጠናከር እንሰራለን። የምግብ አገልግሎት በመስጠት በኩልም አገልግሎታችንን እናስፋፋለን። ይሄ በመንግስትና መንግስታዊ ባልሆኑ ድርጅቶች ጥምረት የሚተገበር ነው። ተጠቃሚ ለሚሆኑ እስከ አንድ ሚሊዮን ለሚጠጉ ሰዎች የሚደረገውን ጥረትም እናግዛለን። በሶስተኛ ደረጃ የምንጀምረው ስራ ሁሉን አቀፍ ተጨማሪ የመመገብ መርሃ ግብር ይሆናል። ይህ መርሃ ግብር ዓላማ የሚያደርገው ሁሉን ለአደጋ ተጋላጭ የሆኑ ሕፃናትን፣ የሚያጠቡና ነፍሰ ጡር እናቶችን ነው። በዚህ መርሃ ግብር 875000 ሕዝቦችን ለማገልገል አቅደናል። በክልሉ በተፈጠረው ሁኔታ ተጽዕኖ ያደረበት አገልግሎት አለ። ይሁንና ስራችንን ለማስፋፋት እየተዘጋጀን እንገኛለን። um, which of course have been impacted to some degree by the, the current situation. Um, but then we are also readying to expand our, our um, operation. የዓለም የምግብ ፕሮግራም ኃላፊ ከትናንት በስቲያ በትዊተር ገጻቸው እንደጠቆሙት ከኢትዮጵያ መንግሥት ጋር አዲስ ስምምነት እንደ ደረሱ ይፋ አድርገው እንደነበረ በማስታወስ ኦማሞ ተጨማሪ መብራሪያ እንዲሰጡ ቪኦኤ ላቀረበላቸው ጥያቄም ምላሽ ሰጥተዋል። ለነገሩ እንኳን ቀደም ሲልም ስምምነት ነበረ። በዓለም የምግብ መርሃ ግብር ዋና ዳይሬክተርና በኢትዮጵያ መንግስት መካከል የተደረሰው የተግባራት ስምምነት በዚያ ቀደም ሲል በተባበሩት መንግስታትና በመንግስት መካከል በተደረገው ስምምነት የሚካተት ነው። እና ይህ አዲስ ስምምነት ሳይሆን ባለው ስምምነቱ ውስጥ የተደረሱ የተግባራት ስምምነት ነው። ስምምነቱ የሚያያዘው በክልል ውስጥ ፈጣን እንቅስቃሴ የሚፈቅድና ዓለም አቀፍ የእርዳታ ሰራተኞችን ፍቃድ አሰጣጥ አሰራር ከመዘርጋት ጋር ከመንግስትና ከሌሎች አጋሮች ጋር የእውነታዎችን የጋራ ቅኝት አሰራር ጋር የሚያያዝ ነው። የግንኙነትን አቅም ከማሻሻል ጋር የተያያዘ ስምምነትም አለ። በድርጅታችን ድረገጽ ላይ ይህ ስምምነት በዝርዝር ሰፍሯል። አሁን በትግራይ ሰብአዊ እርዳታን ተደራሽ በማድረግ ረገድ በአስቸኳይ መፈታት አለበት የሚሉት ከባዱ ችግር ምንድን ነው የሚል ጥያቄም ቀርቦላቸው ነበረ። በመሻሻል ላይ ያለ ሂደት ነው። ለሁሉም ተዋናያን ከፍተኛ የሆነው ፈተና ለትግራይ ሕዝብ ድጋፍ ማቅረብ ነው። ጉልህ የሆነ ጥረትና ተግባር በዚህ ረገድ በመንግስትና መንግስታዊ ባልሆኑ አካላት እየተተገበረ እንደሆነ እናውቃለን። ግን አሁንም ብዙ የሚቀር አለ። ሁላችንም ይህንን ለመፍታት ነው የምናልመው። በአሁኑ ጊዜ የተለያዩ ወገኖች በትግራይ የሚገኘውን የተረጂ ቁጥር የተለያዩ አዞች ይሰጣሉ። መንግስትም እንዲሁ ይሰጣል። እናንተስ እንዴት ነው የተለዎችን ቁጥር የምትሰበስቡት? እንደሚመስለኝ እነኚህ ቁጥሮች የመጀመሪያ ደረጃ ግምቶች ናቸው። በስፍራው ተገኝተንና ቀጣይ ቅኝቶችና ዳሰሳዎችን ማድረግ ስንችል በእርግጠኝነት የሚጠሩ ቁጥሮችን መስጠት ይቻላል። ግን ሁሉም እንደሚገነዘበው ባለው ተጨባጭ ሁኔታ ምክንያት ማድረግ የሚቻለው መገመት ብቻ ነው። እነዚህ ቁጥሮች የግምት ቁጥሮች ናቸው። የተረጂዎችን ተደራሽነት ድርጅታችሁ እንዴት ይመዝነዋል? የቪኦኤ ሌላው ጥያቄ ነበረ። ሁኔታው የተሻሻለ ነው ማለት እችላለሁ። ቀድሞ እንደተናገርኩትም መንግሥትና መንግሥታዊ ያልሆኑ ድርጅቶች ሁሉም ተዳምሮ እስከ 17 ሚሊዮን ለሚሆን ሕዝብ እርዳታ እያቀረቡ ይገኛሉ። እና ይሄ ቁጥርም እንደሚጨምር እጠብቃለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።